ሰላም ላጽፋረ እግርከ ሰላም ላጽፋረ እግርከ በደመ ቅንዋት ለተጠምአ እስከ ጽዳዊ የሆን ለብሳ ልብሰተ ጠባይእ ካልአ ኢየሱስ ክርስቶስ ዘተሰቀልከ በአፍአ እንዘ እዝየን ውሂሮተከ ወእከውን ስማ መምህረ ረሰይኮከ ረስየኒ ረድአ ረድአ